ቮይስ ኦፍ አሜሪካ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ ዕለቱ የዓለም የመገናኛ ብዙሃን ነፃነት ቀን ነው። ኦን ወርልድ ፕሬስ ፍሪደም ዴይ። በዚህ በዓለም የፕሬስ ነፃነት ቀን ጋዜጠኞች ላይ የሚሰነዘር ጥቃት ሁሉ እንዲቆም ጥሪ አደርጋለሁ። ምክንያቱም ነፃ ፕሬስ ሁሉም በኩልነት ሰላምና ፍትሕ እንዲኖረው የሚያረጋግጥ ነውና፣ የጋዜጠኞችን ደህንነት ስንንከባከብ ቃሎቻቸውና ምስሎቻቸው ዓለማችንን በአዎንታዊ መልኩ ሊለውጡ ይችላሉ። አንቶኒዮ ማኑኤል ደ ኦሊቬራ ጉቴሬስ የተባበሩት መንግስታት ድርጅት ዋና ጸሐፊ ናቸው። እለቱን አስመልክቶ የተናገሩትን በዋናው የዜና ወጃ እናሰማለን። ኢትዮጵያ ውስጥ የፕሬስ ነፃነት ዛሬም አልተሻሻለም ሲሉ ጋዜጠኞች ያማራሉ። ዌን ዩ ፍሪሊ ኤክስፕሬስ ዮርሰልፍ ቢፎር ዘ ስቴት ኦፍ ኤመርጀንሲ ዩ ሀቭ ዘ ሪስክ ኦፍ ሀሳብን በነጻነት መግለጽ ካስቸኳይ ጊዜ አዋጁን በፊት የመታሰር አደጋ ነበረው። ያኔ ግን ደህንነቶች ለምን ፍርድ ቤት እንደሚያቆሙ ምክንያት ይሰጣሉ። ዛሬ ግን ምክንያት መስጠት አያስፈልጋቸውም። የኢንተርኔት አምደኛው በፈቃዱ ኃይሉ ነው። በዕለቱ አቢይ ርዕስ ዝርዝር ዘገባ ይኖረናል። ዛሬ አብዛኞቹ ዘገባዎቻችንም በዕለቱ አቢይ ክንዋኔ ዙሪያ ያጠነጠኑ ናቸው። ታዲያ ኢትዮጵያን በመጎብኘት ላይ የሚገኙት የሶማሊያው ፕሬዝዳንት አብዱላሂ ፎርማጆን የተመለከተም ዘገባ አለን። ቆየት ብሎ በዜና መጽሄት ይቀርባል። ለምሽቱ ካሉን ዜናዎች መካከል ደግሞ የታላቁ የዩኔስኮ ጊሌርሞ ካኖ የፕሬስ ነጻነት ሽልማት ተሸላሚ የሆነው እና ኤርትራ ውስጥ በእስር ላይ የሚገኘው ጋዜጠኛ ዳዊት ይስሐቅ ይለቀቅ ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርት አሳስበዋል የሚሉትና ሌሎችም አሉን። በርከት ያሉ ዘገባዎችን ይዘናል። አድማጮች ጤና ይስጥልን፣ እንደምን አመሻችሁ። የዛሬ ሚያዝያ 25 2009 ዓ ም አስተናጋጆች አሉላ ከበደና ቆንጂት ታዬ ነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ፣ የስርጭት መሐንዲሱ ኦድሬስ ሪገስ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና። ዓለም አቀፍ የፕሬስ ነጻነትን ዕለት ምክንያት በማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባስተላለፉት መልእክት ጋዜጠኞች እጅግ በጣም አደገኛ በሆኑ ቦታዎች እየተገኙ ድምፅ ለሌላቸው ድምፅ የሚሆኑ የሕዝብ ልሳን ናቸው ብለዋል። ዜናውን ትዝታ ብላቸው ታቀርባለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ጋዜጠኞች ሙያቸውን በሚያከናውኑበት ወቅት ለስም መጥፋት፣ ለወሲብ ጥቃት፣ ለእስራት፣ ለድብደባና ሁኔታው የከፋ ሲሆን ደግሞ ለሞት የተጋለጡ መሆናቸውን ጠቅሰው የጥቃት እንዲቆም ጥሪ አድርገዋል። በዚህ በዓለም የፕሬስ ነጻነት ቀን ጋዜጠኞች ላይ የሚሰነዘር ጥቃት ሁሉ እንዲቆም ጥሪ አድርጋለሁ። ምክንያቱም ነጻ ፕሬስ ሁሉም በኩልነት ሰላምና ፍትሕ እንዲኖረው የሚያረጋግጥ ነውና የጋዜጠኞችን ደህንነት ስንንከባከብ ቃሎቻቸውና ምስሎቻቸው ዓለማችንን በአዎንታዊ መልኩ ሊለውጡ ይችላሉ። የመንግሥታቱ ድርጅት ዋና ጸሐፊ ዓለም የመገናኛ ብዙኃንን ነጻነት የሚንከባከቡ መሪዎች ያስፈልጓታል ብለዋል። የተዛቡ መረጃዎችን ለማስተካከል እውነትን የማወቅ መብታችንን ለመንከባከብ ሁላችንም ዘብ መቆም አለብን ብለዋል አንቶኒዮ ጉተሬሽ። የኤርትራ መንግስት የታላቁ የፕሬስ ነጻነት ሽልማት ተሸላሚ የሆነውንና ላለፉት አስራ ስድስት አመታት በእስር ላይ የሚገኘውን ጋዜጠኛ ዳዊት ይስሐቅን መልቀቅ አለበት ሲሉ አንድ የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርት አሳሰቡ። የመንግስታቱ ድርጅት የኤርትራ ሰብአዊ መብት ይዞታ ልዩ መርማሪ ሺላ ኪተሩት የዘንድሮ የሁለት ሺ አስራ ሰባት የዓለም የፕሬስ ነጻነት ሽልማት የዩኔስኮና የጉላ ፓሌርሞ ካኖ ሽልማት ለታሳሪው ጋዜጠኛ ዳዊት ይስሐቅ መሰጠቱን ምክንያት በማድረግ ባወጡት መግለጫ የአስመራ ባለስልጣናት ሌሎቹንም በህገ ወጥ መንገድ ያሰሯቸውን በሙሉ ይልቀቁ ሲሉ ጠይቀዋል። ለጋዜጠኛ ዳዊት ይስሐቅ የተሰጠውን የሽልማቱንና የ25000 ዶላር ስጦታ የጋዜጠኛው ልጅ ቤተልሔም ዳዊት ተገኝታ ተቀብላለች። ዛሬ አባቴንና ተመሳሳይ ሁኔታ ውስጥ የሚገኙ ባልደረቦቹን ከእናንተ ጋር ለማክበር እፊታችሁ ቆም ያለው ለሰብአዊ መብቶች፣ ለዲሞክራሲና ለመናገር መብት መከበር የሚደረገውን ያልታከተ ጥረት ለማክበር እፊታችሁ ቆም ያለው ይህ ሽልማት ለአባቴ ስራና እንደሱ የሌሎችን መብት ለማስከበር ለቆሙ እውቅና የተሰጠበት ነው። ከፍተኛ ኩራት፣ ጥልቅ የመባረክ ስሜትና ምስጋና ይሰማኛል። የጋዜጠኛ ዳዊት ኢስሀቅ ልጅ ቤተልሔም ዳዊት ነች። የኤርትራ ባለስልጣናት ያለ ሕጋዊ መሰረት ሰዎችን የማሰር ተግባራቸውን በአስቸኳይ ማቆም አለባቸው ብለዋል ሺላ ኬተሮት ባወጡት መግለጫ። የስዊድን ዜጋ የሆነው የ52 ዓመቱ ጋዜጠኛና ደራሲ ዳዊት ከኤርትራ ነፃነት በኋላ ወደ አስመራ ተመልሶ የመጀመሪያውን ነፃ ጋዜጣ ሰቲትን ከመሰረቱት አንዱ እንደነበረ ይታወሳል። ጋዜጠኛ የታሰረው እንደ ኤሮፓውያን አቆጣጠር መስከረም 2ሺ 1 ነቃፊዎችን የኤርትራ መንግስት ባሳደደበት ወቅት ሲሆን አንዳንዶቹን በቁጥጥር ስር የማሰቃየት ተግባር ተፈጽሞባቸዋል፣ ደብዛቸው የጠፋም አሉ ሲሉ ልዩ ራፖርተሯ በመግለጫቸው አትተዋል። ከታሰረ በኋላ በ2005 ማለትም ከ12 ዓመታት በፊት ለመጨረሻ ጊዜ የታየው ዳዊት በአሁኑ ጊዜ የት እንዳለ የሚታወቅ ነገር የለም። ከተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ሯይድ ራድ አል ሁሴን ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር አዲስ አበባ ላይ ተነጋግረዋል። ጠቅላይ ሚኒስትር ኃይለማርያም ና ከፍተኛ ኮሚሽነሩ በሰብአዊ መብት አያያዝ ና ተያያዥ ጉዳዮች ዙሪያ መነጋገራቸውን የዘገቡት መንግስታዊ የዜና ማሰራጫዎች የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያ አማራና ደቡብ ክልሎች ያጋጠሙ አለመረጋጋቶችን አስመልክቶ በሰራው የምርመራ ሪፖርት ላይም መወያየታቸውን አመልክተዋል። ከፍተኛ ኮሚሽነሩ ትናንት ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ና ከፖለቲካ ፓርቲዎች ተወካዮች ጋርም መነጋገራቸው ተጠቁሟል። በነገ እለት የኢትዮጵያ ጉብኝታቸውን የሚያጠናቀቁት ዘይድ ራድ አል ሁሴን ነገ ጋዜጣዊ መግለጫ እንደሚሰጡም ይጠበቃል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። ላይቤሪያ ውስጥ እስካሁን አስራ ሁለት ሰዎች የገደለው ምንነቱ ያልታወቀ በሽታ ምን እንደሆን ዓለም አቀፍ የጤና ኤክስፐርቶች ለማወቅ እየተሯሯጡ ናቸው። ዋና ከተማዋ ሞንሮቪያ ያሉ የዓለም የጤና ድርጅት ባለስልጣናት ኢቦላም ብጫ ወባም ወይም ላሳ የሚባለው በክልሉ የሚነሳ ቫይረስ እንዳልሆነ ነው የሚናገሩት። ተጨማሪ ምርመራ እንዲደረግ ወደ ዩናይትድ ስቴትስ አትላንታ ከተማ ወደሚገኘው የበሽታዎች መቆጣጠሪያና መከላከያ ማዕከል ናሙናዎችን ልከዋል ተብሏል። ላይቤሪያ ውስጥ ተቀስቅሷል የተባለው ይሄ በሽታ ትኩሳት፣ ትውኪያና የራስ መታት ህመም እንደሚያመጣ ነው የተነገረው። እስካሁን 21 ሰዎች እንደታመሙ ተረጋግጧል ሆኖ ሁሉም ባለፈው ወር ሲኒዮ በሚባል ወረዳ የአንድ የሃይማኖት መሪ ቀብር ላይ ተገኝተው ነበር። የጤና ባለስልጣናቱ በዚያ ቀብር ላይ የሰዎቹ ሕመም በዚያ ቀብር ከቀረበው መብልና መጠጥ ጋር ግንኙነት ይኖረው እንደሆነ ምርመራ እያደረጉ ናቸው። ከጠላፊዎች የነጹ የውሃ ቀጠናዎች ወይም ውቅያኖሶች ኦሽንስ ቢዮንድ ፓይሬሲ የተባለ የባህር ማጓጓዣ አገልግሎት ድርጅት ባወጣው አዲስ ሪፖርት ጥበቃው በመቀነሱ የባህር ላይ ዘራፊዎች በሶማሊያ ጠረፍ በሚጓዙ መርከቦች ላይ ጥቃታቸውን በአዲስ መልክ እንዲጀምሩ መንገድ እየከፈተ ነው ሲል አሳሰበ። ለበርካታ ዓመታት የባህር ላይ ጠልፊያው በመቀነሱ መርከቦች ወደ የብስ ጠጋ ብለው መጓዝ ጀምረዋል። አካባቢውን የሚቃኙት የባህር ኃይል መርከቦች እንቅስቃሴም መቀነሱን ይኸው ሪፖርት ጠቁሟል። በዚህ የአውሮፓውያኑ ዓመት ሶማሊያ አጠገብ ከተጠለፉ ሰባት መርከቦች ቢያንስ አራቱ የታጠቁ የጥበቃ አባላት እንዳ አልነበሯቸውም። ሪፖርቱ ጨምሮ አመልክቷል። በመጨረሻም የዩናይትድ ስቴትስ የፌደራሉ ምርመራ ቢሮ ኃላፊ ዲሬክተር ጄምስ ኮሚ ፕሬዚደንታዊ ምርጫው ሊካሄድ ጥቂት ቀናት ሲቀሩት መስሪያ ቤታቸው ኤፍቢአይ ዲሞክራቷ እጩ ተፎካካሪ ሂለሪ ክሊንተን በውጭ ጉዳይ ሚኒስትርነታቸው ዘመን ስለነበራቸው የሚስጢራዊ ሰነድ አያያዝ ምርመራ እንደገና በመከፈቱ ዶናልድ ትራምፕ እንዲያሸንፏቸው ተጽዕኖ አሳድሯል ብሎ ማሰብ ራሱ በመጠኑ ያጥወለውለኛል ሲሉ ተናገሩ። ዛሬ የዩናይትድ ስቴትስ የመወሰኛ ምክር ቤት የፍትህ ኮሚቴ ፊት ቀርበው የምስክርነት ቃላቸውን እየሰጡ ያሉት የኤፍቢአይው ዲሬክተር ጄምስ ኮሚ ሚስስ ክሊንተንን ቀደም ባለው ምርመራ ምንም ጥፋት የለባቸውም ተብሎ ድምዳሜ ከተሰጠ በኋላ ከወራት በኋላ አዲስ ምርመራ ይከፈታል ብዬ መናገሩ ላይ ውሳኔ ሳደርግ ብዙ ተሰቃይቻለሁ ብለዋል። ነገር ግን መረጃውን መደበቅ ትልቅ ጥፋት ስለሚሆን ከባድ ውሳኔ ማድረግ ነበረብኝ፣ ትክክለኛ ውሳኔ መሆኑን ግን አሁንም የማምንበት ነው ሲሉ ቃላቸውን ሰጥተዋል። በተለምዶ ኤፍቢአይ በምርጫ ውጤቶች ላይ ተጽዕኖ እንዳይፈጥር በማለት ምርጫዎች ጥቂት ቀናት ሲቀሯቸው የምርመራ ውጤቶችን ይፋ አያደርግም። ዲሬክተር ኮሚ ግን ለምክር ቤቱ በሰጡት ቃል አዲስ ምርመራ እንደሚኖር መነገሩ ክሊንተንን ትረምፕ እንዲያሸንፏቸው ሊያደርግ ይችላል የሚል ቅንጣትም ሐሳብ አልነበረኝም ብለዋል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከብድና ቆንጂት ታይንን በአለም ዜና የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ዛሬ ዕለቱ የዓለም የመገናኛ ብዙሃን ነፃነት ቀን ነው። በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ እንሻገራለን። የኢትዮጵያው አስቸኳይ ጊዜ አዋጅ ባለፈው ዓመት በኦሮሚያ ክልል ተጀምሮ በተለይም በሰሜኑ የአማራው ክልል ከነበረው ሕዝባዊ የአለመረጋጋት ጋር በተያያዘ ለብዙ ሺህ ሰዎች ወህኒ መውረድ ምክንያት መሆኑ ይታወሳል። ከታሳሪዎቹም መካከል ጋዜጠኞችና የኢንተርኔት አምደኞች ይገኙባቸዋል። ዘጋቢያችን ማርታ ቫንደርዎልፍ ከዛሬው የዓለም ፕሬስ ነጻነት ቀን ቀደም ብላ ከሦስቱ የኢትዮጵያ የኢንተርኔት አምደኞች ጋር ያደረገችውን ውይይት ለአሜሪካ ድምፅ አድርሳናለች። አዲስ አበባ ይዞ ቀርቧል። የዩኒቨርሲቲ መምህርና ሃያሲ ስዩም ተሾመ ለጀርመኑ ራዲዮ ጣቢያ ዶቸ ቬሌ በሰጠው ቃለ መጠይቅ ላይ የመንግሥቱን እንከን በመናገሩ በጥቅምት ወር ለሁለት ወራት እስር ቤት ቆይቷል። ከተፈታ በኋላም በሳምንት በተደጋጋሚ ጊዜያት በተለያዩ የፖለቲካ አምዶችና ማኅበራዊ ድረ ገጾች ላይ ጽሑፎችን አውጥቷል። ይህን በማደርግበት ጊዜ ከአካባቢ ባለሥልጣናት፣ ከኮማንድ ፖስትና ከደህንነት ባለሥልጣናት ብዙ ማስጠንቀቂያዎች ደርሰውኛል። የማደርገውን ሁሉ ባቆም ለእነርሱ ዛቻና ማስፈራሪያ እጅ መስጠት ይሆናልና ማስፈራራታቸውን ለመቋቋም መፍትሔው መጻፍ ነበር። በመላ አገሪቱ ለማስፈን የተመኙትን የፍርሃት ቆፈን ለመስበር መጻፌን እቀጥላለሁ። አስተያየት ለማግኘት ወደ ኢትዮጵያ መንግሥት ቃል አቀባይ የተደረጉ የስልክ ጥሪዎች ሊመለሱ አልቻሉም። ይሁንና መንግሥት በዚህ ጉዳይ ላይ ደጋግሞ በሰጠው አስተያየት እነዚህ ታሳሪዎች በጋዜጠኛ ስም የሚንቀሳቀሱ ሽብርተኞች ናቸው ብሏል። ድንበር የማይወስናቸውን ዘጋቢዎች ያሰባሰበው ሪፖርተርስ ዊዛውት ቦርደርስ የተሰኘው ቡድን በበኩሉ ባለፈው ጥቅምት ወር የተደነገገው የኢትዮጵያ አስቸኳይ ጊዜ አዋጅ የፕሬስ ነፃነትን እንደገደበና መረጃ ምንጭን እንደዘጋ ይገኛል ብሏል። በዚህም ምክንያት ሪፖርተርስ ዊዛውት ቦርደርስ በዘንድሮው የ2017 የዓለም የፕሬስ ነፃነት ቀን ሰንጠረዡ ኢትዮጵያን ከ180 አገሮች ውስጥ 150ኛ ላይ አስቀምጧታል። ይህም ባለፈው ዓመት ካገኘችው ማርክ በስምንት ነጥብ ዝቅ ያለ ነው። ለዚህ ደግሞ ቀዳሚው ሕያው ምስክር እኔ ነኝ ይላል ጦማሪ በፈቃዱ ኃይሉ። ሀሳብን በነጻነት መግለጽ ከአስቸኳይ ጊዜ አዋጁን በፊት የመታሰር አደጋ ነበረው። ያኔ ግን ደህንነቶች ለምን ፍርድ ቤት እንደሚያቆሙ ምክንያት ይሰጣሉ። ዛሬ ግን ምክንያት መስጠት አያስፈልጋቸውም። በፈቃዱ ሁለት ጊዜ ነው የታሰረው። እንደ አውሮፓ አቆጣጠር በ2014 የዞን ዘጠኝ ጦማሪያን በጅምላ የታፈሱ ጊዜ በሽብርተኛነትና ጽሑፎቹ አመስ ቀስቅሰዋል ተብሎ ለአንድ ዓመት ተኩል ታስሯል። እንደ ገና ባለፈው ዳሮር ምንም ኦፊሴላዊ ክስ ሳይመሠረትበት ለአርባ ቀናት ታስሯል። በአስቸኳይ ጊዜ አዋጁ ዘመን እንደታሰሩትና የተሃድሶ ትምህርት እንደተሰጣቸው እስረኞች ሁሉ እርሱም የዚያ ታዳሚ ነበር። መንግሥት ታሳሪዎቹ ስለ ሕገ መንግሥቱና ስለ ማኅበራዊ እሴቶች ትምህርት ተሰጥቷቸዋል ይላል። እዚያ ሆኜ ከፍተኛ ድብደባና ወከባ የደረሰባቸውን አያሌ ወጣቶች አግኝቻለሁ። እንድናገርላቸው ግድ የሚለኝን ብዙ አሳዛኝ ታሪኮች ሰምቻለሁ። አብዛኞቹ ለነጻ ፕሬስ ወይም ለማኅበራዊ ድረገጾች አንዳችም ቀረቤታ የላቸውም። ስለዚህ ለድምፅ አልባዎቹ ልናገርላቸው ኃላፊነት አለብኝ። በአጠቃላይ ይህን ሁሉ ድብልቅ ስሜት ይዤ ነው ከዚያ የተሃድሶ ትምህርት የወጣሁት። በአስቸኳይ ጊዜ አዋጁ ሕግ መሠረት ኢትዮጵያውያን አንዳንድ የመገናኛ አውታሮችን እንዳይከታተሉ ተከልክለዋል። እንደ ፌስቡክ የመሰሉ የማኅበራዊ መገናኛ አውታር ድረገጾች ዛሬ ድረስ እንደተዘጉ ናቸው። መንግሥት በሰጠው መግለጫ መሠረት የአስቸኳይ ጊዜ አዋጁ ያስፈለገበት ምክንያት ባለፈው ዓመት የተቀሰቀሰውን ዓመፅ ለማስቆምና በአገሪቱም መረጋጋትን ለማስፈን ነው። እናም ፓርላማው ባለፈው መጋቢት ወር ማብቃት የነበረበትን የአስቸኳይ ጊዜ አዋጅ የጊዜ ገደብ ተጨማሪ ጊዜ በመስጠት አራዝሞታል። የመከላከያ ሚኒስትሩ ጸረ- ሰላም ርዝራዦች ያሏቸው ኃይሎች ዛሬም አሉ። ጦማሪ አናንያ ሶሪ አራት ወር ወህኒ ከከረመ በኋላ ነው ክስ ሳይመሠረትበት ባለፈው መጋቢት ከእስር የተለቀቀው። መጽሐፉንና ማሳተሙን ግን አላቆመም። ዞስ ሁር ኢን ፓወር ንድ ዞስ ክሌም ቱ ሊድ ዘ ሶሳይቲ ቱ ሳሙዌር። እነዚህ ስልጣን ላይ ያሉና ማህበረሰቡን እንምራለን የሚሉ ሰዎች ሐሳብን በነጻነት የመግለጽ ጠቀሜታን ሊረዱ ይገባል። በማንኛውም ማኅበረሰብ ውስጥ የመናገር ነጻነትና አዳዲስ ሐሳቦችን ማንሸራሸር ለእድገት በር ከፋች ነው። በምህፃረ ቃሉ ሲፒጄ የሚባለው ለጋዜጠኞች መብት መጠበቅ የቆመው ድርጅት እንዳስቀመጠው ለጋዜጠኞች ገሃነም ከሆኑት ግብፅና ኤርትራ ቀጥሎ ኢትዮጵያ ሦስተኛዋ አፍሪካዊት አገር ነች። ዛሬ ጦማሪያን ከፍተኛውንና ጉልሁን የመዘገብ ሚና መጫወት የጀመሩት ብዙ ኢትዮጵያውያን ጋዜጠኞች አገር ጥለው ለስደት በመዳረጋቸው ነው። የዛሬውን የዓለም የመገናኛ ብዙሀን ነጻነት ቀን አስመልክቶ የአሜሪካ ድምፅን ጨምሮ በዩናይትድ ስቴትስ ሕዝብ የግብር ድጋፍ የሚንቀሳቀሱ መገናኛ ብዙሀንን የሚያስተዳድረው ቢቢጂ ከጆርጅ ዋሽንግተን ዩኒቨርስቲ ጋር በመተባበር ያሰናዳው ውይይት ይሆናል። ተከታዩ ዘገባ የግልና በመንግስት ድጋፍ የሚንቀሳቀሱ መገናኛ ብዙሃን የሚገጥሟቸውን ፈተናዎች፣ የዓለም አቀፍ የዜና ምንጮች ለማህበረሰቦች የሚያበረክቱትን አስተዋጽኦ በተመለከተ የተሰናዳውን ውይይት ማርያማ ዲያሎ ዘግባበታለች። ሄኖክ ሰማ ግዜር ያቀርበዋል። በአለም ዙሪያ የታመነ የመረጃ ምንጭ በመገንባት ጥረቶች ላይ ያሉ ክፍተቶችን የገመገመ የሀሰት መረጃዎች በፍጥነት የሚሰራጩባቸውን አምዶች እንዲሁም በዚህ ፈጣን የመረጃ ፍሰት ዘመን ደግሞ የጋዜጠኝነት ሥራን አስፈላጊነትና የገጠሙትን ችግሮች የመረመረ ነበር በቢቢጂና በጆርጅ ዋሽንግተን የጋዜጠኝነትና የህዝብ አመራር ትምህርት ቤት የተሰናዳው ውይይት መንግስታት ከመገናኛ ብዙሃን ጋር የተለያዩ ግንኙነቶች አላቸው። በአንዳንድ አካባቢዎች አምባገነናዊ ሥርዓቶች፣ ዲሞክራሲ በሰፈነባቸው ሀገሮች ደግሞ የመረጃ ፍሰትን ለመቆጣጠር የሚጥሩ መንግስታትን እናስተውላለን። ስለዚህ ዜናና መረጃ የመሰብሰብ ሥራን አስቸጋሪና በአንዳንድ ስፍራዎች ደግሞ አደገኛ ያደርገዋል። ማይክል ኦረስከስ የኤንፒአር የማህበረሰብ ሬዲዮ ምክትል ፕሬዚደንት ናቸው። የአሜሪካ ድምፅን ጨምሮ በርካታ በሕዝብ የግብር ገንዘብ የሚንቀሳቀሱ የመገናኛ ብዙሃንን የሚያስተዳድረው ቢቢጂ ዋና ስራ አስፈጻሚ ጆን ላንሲንግ ደግሞ መንግስታት መረጃና ዋቢ ሐቆችን እንዴት ለማጣጣል እንደሚሰሩ አስረድተዋል። ለምሳሌ በራሽያ ቤተ መንግስት ክሬምሊን የሚደረገውን ብትመለከቱ የተሳሳተ መረጃን ከማሰራጨት ያለፈ ነው። ተጨባጭ የሆኑ መረጃዎች የሉም እስከማለት ይደርሳሉ። ስለዚህ ይህ ሐቅና ዋቢ ማጣቀሻዎች ዛሬ ዛሬ በዓለም ዙሪያ ዋጋቸውን የሚያዋድቁ መንግስታት በዝተዋል። በቱርክ እየሆነ ያለውንም እንዲሁ መመልከት ይቻላል። ባለፈው ሳምንት ድንበር የለሽ የጋዜጠኞች ቡድን ዓመታዊ ዘገባውን ሲያቀርብ እንደ ኢትዮጵያ፣ ራሻና ቱርክ የመሳሰሉ መንግስታት የመገናኛ ብዙሃንን በማፈን የከፉ ከተባሉት ሀገሮች መዝግቧቸዋል። ሌላኛው የመብት ቡድን ፍሪደም ሀውስ እንዲሁ አርብ ዕለት ባወጣው የመገናኛ ብዙሃን ነጻነት ዘገባ ባለፉት አስራ ሶስት ዓመታት ባልታየ መልኩ የጋዜጠኝነት ስራና የመገናኛ ብዙሃን ነጻነት አሽቆልቁሏል ሲል ሰፊ ትንተን አስቀምጧል። ለዚህም ምክንያቱ የመገናኛ ብዙሃን በበለጸጉ ዴሞክራሲዎችም ጭምር ከባድ ፈተናዎች እየገጠሟቸው ስራቸውን ለማከናወን በመቸገራቸው እንደሆነ መዝግቧል። የሲኤንኤን ቴሌቪዥን የዓለም አቀፍ ዘጋቢ ኤሊስ ላቦት አሜሪካውያን ጋዜጠኞች የገጠሟቸውን ፈተናዎች ታስረዳለች። የሌላውን ዓለም ዜና ለአሜሪካ መዘገብ ብቻ አይደለም ችግራችን። የአሜሪካን ዜና ለሌላው ዓለም መንገድ አስቸጋሪ የሆነበት ወቅት ላይ ደርሰናል። በዚህ ያለው የስራ ሁኔታ አመቺ አይደለም። በህግ ተጠያቂ መሆን አለመሆን አይደለም ችግሩ። ለጋዜጠኞች ሥራና ነጻነት ክብር ጠፍቷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከመገናኛ ብዙሀን ጋር ያላቸው ግንኙነት የሻከረ መሆኑን ራሳቸው በአደባባይ የሚናገሩት ነው። ትራምፕ የመገናኛ ብዙሀንን ጥቅስ የአሜሪካ ሕዝብ ጠላት ጥቅስ ቀጣፊ ዋሾዎች ሲሉ በአደባባይ ተደምጠዋል። በዓለም ዙሪያ ለመገናኛ ብዙሃን ነጻነት የሚሟገቱ ድርጅቶች የትራምፕ ንግግር ሌሎች አምባገነን መንግስታትን የልብ ልብ ሰጥቷል ይላሉ። እንደዚህ ባለው ሁኔታ የአሜሪካ ድምፅና የጋዜጠኝነት ሥራዎች በትራምፕ አስተዳደር ላይ ገለልተኛ የሆነ ዘገባ ማቅረብ ይችላሉ ተብሎ የተጠየቁት የቢቢጂ ዋና ሥራ አስፈጻሚ ጆን ላንሲንግ የቪኦኤ ነጻነት በመተዳደሪያ ደንብ ህጋዊ ድጋፍ ያለው መሆኑን መረዳት ያስፈልጋል ብለዋል። ወደ ተከታዩ የመጽሔት ርዕስ እንሻገራለን። አልሻባብን በሁለት ዓመታት ውስጥ ለማሸነፍ የሚያስችል ስልት ማዘጋጀታቸውን የሶማሊያው ፕሬዚዳንት መሐመድ አብዱላሂ ፎርማጆ አስታወቁ። ለሶስት ቀናት ይፋዊ የሥራ ጉብኝት አዲስ አበባ የገቡት መሐመድ ከጠቅላይ ሚኒስትር ኃይለ ማርያም ጋርም መወያየታቸው ተዘግቧል። መግለጫም ሰጥተዋል። እስክንድር ፍሬው ዝርዝሩን ይዟል። ባለፈው የካቲት የተመረጡት በአንዳንድ የመገናኛ ብዙኃንም ወደ ኢትዮጵያ ለመምጣት ዘግይተዋል ሲባሉ የነበሩት መሐመድ አብዱላሂ ፎርማጆ አዲስ አበባ ናቸው። ለሶስት ቀናት ይፋዊ የስራ ጉብኝት አዲስ አበባ የገቡት ፕሬዝዳንቱና የልዑካን ቡድናቸው ከጠቅላይ ሚኒስትር ሀይለማርያም ደሳሌ ጋር በብሔራዊ ቤተ መንግስት ተወያይተዋል። ሽብርተኝነትን በተለይም አልሸባብን ለማሸነፍ ከኢትዮጵያ መንግስት ጋር በጋራ እየሰሩ መሆኑን ያስታወሱት ፕሬዝዳንቱ ውጤት እየተገኘ መሆኑንም ገልጸዋል። በሶማሊያ ሰላምና መረጋጋት ለማምጣት ሽብርተኝነትንና ከአልቃይዳ ጋር ግንኙነት ያለውን አልሻባብንም ለመዋጋት በጋራ እየሰራን ነው። ስለዚህ ይህንን የማድረግ ታሪክ ደግሞ አለን። ታላቅ ስራ ሰርተናል። ያንን ግንኙነት ማጠናከራችንንም እንቀጥላለን። ፕሬዚዳንት መሐመድ አብዱላሂ ፋርማጆ ወደ ስልጣን ከመጡ ወዲህ ኢትዮጵያን ሲጎበኙ የመጀመሪያቸው ነው። ቀደም ብለው የጎበኟቸው አገራት አሉ። ቀደም ብለው የጎበኟቸው አገራት ግን አሉ። ኢትዮጵያ አልሸባብ ግልጽና ወቅታዊ አደጋ ደቅኖብኛል በማለት ጦሯን ወደ ሶማሊያ የላከችው ገና ከጅምሩ ነው። በአሁኑ ወቅትም በዚያች ሀገር ለሚገኘው የአፍሪካ ሕብረት የሰላም አስከባሪ ተልእኮ ወታደር ካዋጡ ሀገራት አንዷ ናት። የቀደሙት የሶማሊያ መሪዎች ዋነኛ አጋርና ወዳጅ ሆናም ቆይታለች። አንዳንድ የመገናኛ ብዙሃን አዲሱ ፕሬዝዳንት ወደ ኢትዮጵያ ለመምጣት መዘግየታቸውን የጻፉት እንደ ግንኙነት መቀዛቀዝም የቆጠሩት ከዚህ ሁሉ በመነሳት ይመስላል። የሁለቱ ሀገራት መሪዎች ዛሬ የሰጡት መግለጫ ግን ትብብራቸው ተጠናክሮ እንደሚቀጥል የተገለጸበት ነው። በተለይ አልሸባብን በመዋጋት ረገድ ፕሬዝዳንቱ መሐመድ አብዱላሂ ፋርማጆ እንዲያውም ለዚህ ዓላማ የሁለት ዓመት እቅድ መንደፋቸውን ለዚህም የኢትዮጵያንና የሌሎች ጎረቤቶቻቸውን ድጋፍ እንደሚሹ ተናግረዋል። has a very extensive and comprehensive strategy. የእኔ መንግሥት አልሻባብን በሁለት ዓመታት ውስጥ ለማሸነፍ የሚያስችል ሰፊና የተብራራ ዕቅድ አለው በጎረቤት በአሚሶም እና በዓለም አቀፍ ማኅበረሰብ ድጋፍ። ምክንያቱም አልሻባብ የሶማሊያ ስጋት ብቻ አይደለም። ሶማሊያን የሚጠቀመው እንደ መሠረትና መነሻ ነው። ሐሳባቸውና ስልታቸው ከሶማሊያ ድንበሮች አልፎ መሄድ ነው። እነርሱን ለማሸነፍ መተባበርና አብረን መሥራት ያለብንም ለዚህ ነው። They are not interested in for humanity and any type of development. So it's our best interest. ምክንያቱም እነርሱ በሽታ ናቸው። በምንም አይነት ሰብአዊ ነገርና ልማት ላይ ፍላጎት የላቸውም። ስለዚህ ይህንን አደጋ መዋጋት ለኢትዮጵያ፣ ለሶማሊያ፣ ለኬንያና ለሁሉም ጎረቤት አገሮች የጋራ ጥቅም የሚሆነው ለዚህ ነው። የሶማሊያው ፕሬዝዳንት ኢትዮጵያን እየጎበኙ ያሉት በድርቅ ምክንያት በሚሊዮኖች የሚቆጠሩ የአገራቸው ዜጎች ለረሃብ በተጋለጡበት ወቅት ነው። ይህንኑ ያስታወሱት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይበልጥ ድጋፍ መደረግ ያለበት ለሶማሊያ መሆኑን ተናግረዋል። ምንም እንኳን ሶማሊያና ኢትዮጵያ ሁለቱም በአሁኑ ወቅት በድርቅ የተጠቁ ቢሆኑም ኢትዮጵያ ይህንን ችግር ለመቋቋም በተሻለ ሁኔታ ላይ የምትገኝ ይመስለኛል። ሶማሊያ ግን ይበልጥ ድጋፍ ያስፈልጋታል። ስለዚህ ዓለም አቀፉ ሕብረተሰብ ለሶማሊያ ሰብአዊ ቀውስ ድጋፍ እንዲያደርግ ጥሪ ለማቅረብ ከፕሬዝደንቱ ጋር ተስማምተናል። ከረጅም ጊዜ ትብብር አንጻርም በምግብ ዋስትና ፕሮግራሞች ዘርፍ አብሮ ለመስራት መስማማታቸውን ጠቅላይ ሚኒስትሩ ገልጸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የቀድሞዋ የውጭ ጉዳይ ሚኒስትርና የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ የነበሩት ሂለሪ ክሊንተን በምርጫው ከተሸነፉ ወዲህ ለመጀመሪያ ጊዜ በተደረገላቸው ቃለ መጠይቅ ለመሸነፋቸው የራሳቸውም ኃላፊነት እንዳለበት ገልጸዋል። ቃለ መጠይቁ ትናንት የተካሄደው ኒው ዮርክ ውስጥ በተካሄደ የሴቶች ጉባኤ ላይ ሲሆን ጋዜጠኛ ክሪስቲያን አማምፑር ነበረች ያነጋገረቻቸው። የሩሲያ ጣልቃ ገብነትና የፌደራል ምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ መግለጫ ሪፑብሊካኑ ዶናልድ ትራምፕ እንዲያሸንፉ ረድቷል ሲሉ ክሊንተን አስገንዝበዋል። የአሜሪካ ድምፅ ዘጋቢ ዝላቲሳ ሆክ ያቀነባበረችው ዘገባ አለ፣ አዳነች ፍሳይ ታቀርባለች። ምርጫው እንደ አውሮፓ አቆጣጠር ጥቅምት 27 ቀን ተካሂዶ ቢሆን ኖሮ አሁን የዩናይትድ ስቴትስ ፕሬዝደንት ሆን ነበር ብለዋል። ሂለሪ ክሊንተን ጥቅምት 28 ቀን የቀረበው የጀምስ ኮሚ ደብዳቤና የሩሲያ ዊኪሊክስ በሰዎች አእምሮ ላይ ጥርጣሬ እስከፈጠረበት ጊዜ ድረስ ላሸንፍ የምችልበት ደረጃ ላይ ደርሼ ነበር። ከዚያ በኋላ ግን እኔን የመምረጥ ዝንባሌ የነበራቸው ሰዎች ፈሩ። የኤፍቢአይ ማለት የፌዴራል ምርመራ ስራ አስኪያጅ ኮሚ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ወቅት የግል ኢሜይል መጠቀማቸውን አስመልክቶ እንደገና ሌላ ምርመራ እንደሚያካሂዱ እስካስታወቁበት ጊዜ ድረስ ክሊንተን በፕሬዝዳንታዊ ውድድር ቀዳሚ ቦታ ይዘው ነበር። ሂለሪ ክሊንተን የግል ኢሜይል መጠቀማቸው በወንጀል ሊያስከስስ የሚችል ያልነበረ ቢሆንም ልክ ከምርጫው በፊት መሆኑ ራሱ ትልቅ ጉዳት አደረሰባቸው። ባለፈው ጥር ወር የዩናይትድ ስቴትስ የስለላ ክፍል የሩሲያው ፕሬዝደንት ቭላዲሚር ፑቲን ክሊንተን እንዳይመረጡ፣ ትራምፕ ግን እንዲመረጡ የሚረዳ ዘመቻ እንዲካሄድ ማዘዛቸውን ለማወቅ መቻሉን አስታወቀ። ቀዳማዊት እመቤት ሴኔተርና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ሂለሪ ክሊንተን በአሁኑ ወቅት በፖለቲካ ንቁ ተሳትፎ ያላቸው ዜጋ የመሆን እቅድ እንዳላቸው ገልጸዋል። ትላንት በተደረገላቸው ቃለ መጠይቅ የሰሜን ኮሪያ የኒክሌር አደጋን ስላካተቱ የተለያየ ዘርፍ ስላላቸው የዓለም ወቅታዊ ሁኔታዎች ተናግረዋል። ወታደራዊ ኃይል የዩናይትድ ስቴትስ ጥቅምን ከሚያስጠብቁት ክፍሎች አንዱ ነው፣ ዲፕሎማሲና ልማትም በማይተናነስ መልኩ ጠቃሚ ናቸው ብለዋል። ሰሜን ኮሪያውያን ምንጊዜም ቢሆን ከዩናይትድ ስቴትስ ጋር የመነጋገር ፍላጎት አላቸው። ኪም ዮንግ ኡን ብቻ ሳይሆኑ አባታቸውም አሜሪካውያን ወደ ድርድር ጠረጴዛ እንዲመጡና ቦታቸው ከፍ እንዲል ሲጥር ቆይተዋል። ስለሆነም በጣም መጠንቀቅ ይኖርብናል። ቻይና፣ ጃፓን፣ ሩሲያና ደቡብ ኮሪያ ተሳትፈውበት የሰሜን ኮሪያ መንግስት በእውነታ ላይ የተመሰረተ ለውጥ ሊያመጣ በሚችል መንገድ ወደ ድርድር ጠረጴዛ እንዲመጣ የሚያስችል የስትራቴጂ መሰረተ ሀሳብ ሳይኖር ለመነጋገር መቅረብ የለብንም። ክሊንተን በመጨረሻም ለዩናይትድ ስቴትስ ፕሬዝደንትነት ለመወዳደር አብይ በሆነ ፓርቲ ለመወከል የመጀመሪያዋ ሴት ለመሆን ስለ መብቃታቸው እና ስለ ተያያዥ ጉዳዮች መጽሐፍ እየጻፉ መሆናቸውን ገልጸዋል። ቆንጅት ዜማው ሊያሳብቅ ነው ያሳ ደረሰ የሙዚቃ እረፍት የምንሰጥበት የምንሰጥበት ነው ዛሬ ታዲያ ብዙ ጊዜ እንደምናደርገው እለቱን አስታከው ይልቁንም ምናልባት እንዲህ ባለው ቀን ካልሆነ ብዙም ጊዜ የማይዜም ለእኛው ስለተዜመ ሊሆን ሊሆን ይችላል ዛሬ እለቱ የአለም የመገናኛ ብዙሀን የአለም የፕሬስ ነጻነት ቀን ነው ሙዚቃው እንዳልከው እያሳበቀ ነው ጋዜጠኛው ይላል ቴዎድሮስ ሞሴፃ ነው ድምፃዊ ነው እንዴታ አደርሽ እንደ ምንከር መሻል ረጋ ሰከናል ሾይ ነውጡ ብሶብሻል። የነ ማንቤቀና የነ ማን ፈረሰ? የት ቤት ፌሽታው ደራ የቱስማክ ለበሰ? يا تنسى ماو نساك يا يالا تعارك شي عجب يا يا 对呀。 እንድንገዛ እናመሰግናለን ቆንጂት። ብዙ ጊዜ የምንስተው ወይም ማናመጣው አንድ ነገር አለ። ድምፃዊ ጥሩ አድርጎ የተጫወተውን ያህል የግጥሙን ደራሲ እንድናስብ ያደርጋል። ስዕሉን እያየ የጻፈው ይመስላል። እና አላውቀውም የዚህን ዘፈን ግጥም ደራሲ፣ ግን እናመሰግናለን። ባይሆን ፈልገን ሌላ ጊዜ እናስተዋውቃለን። ይህንን የሰሙ እንግዲህ የሚያውቁ ካሉ ይነግሩናል ቴዎድሮስን እንደውም እዚያ አምጥቼዋለሁ ብለህ ነበር ልክ ነው ከጥቂት አመታት በፊት እዚያ አምጥተን ጋብዘን አወያይተነዋል ስሙ ተዘንግቶኛል የግጥሙ ደራሲ ግን እናስተዋውቃለን በሌላ ጊዜ ለሁሉም ሁለቱንም እናመሰግናለን አሁን የፕሮግራም ማሳሰቢያ ለጥያቄው መልስ መሰረቱን ቶሮንቶ ካናዳ ያደረገ ኮሚኒቲ ብሪጅ ወይም የማህበረሰብ ድልድይ የተባለ ስብስብ ባለፈው ሚያዝያ 14 አንድ የህዝብ መነጋገሪያ መድረክ አስተናግዶ ነበር። የመድረኩ ዓላማ ባለፉት በርካታ ዓመታት በፖለቲካ ምክንያት በህዝብ መካከል የተፈጠረውን አለመግባባትና ጥርጣሬ ለማጥፋትና ልዩነትን ለማጥበብ ነው፣ ይላሉ የማህበረሰብ ድልድይ መስራቾች። በሚያዝያ 14 ውይይቱ የማህበረሰቡን እይታ ይወክላሉ ያሏቸውን ሁለት ምሁራንም አወያይተዋል። የፊታችን አርብ ሚያዝያ 27 ከስብስቡ መስራች አባላት አንዱን እንዲሁም በመድረኩ ላይ የተገኙትን ሁለት ምሁራን ጨምሮ ለጥያቄው መልስ ዝግጅት ጋብዘናል። ለኢትዮጵያውያን የሚሆኑ ክፍፍል ምክንያት እንደሆነ በሚገመቱ ሐሳቦች ዙሪያ ጥያቄዎች ካላችሁ ላኩልን። ጥያቄዎቻችሁን እስከ ሐሙስ ሚያዝያ 27 2009 ዓ ም ምሽት ድረስ በ2022059942 የውስጥ መስመር 14 አኖሩልን፣ ወይም በኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ኮም ላኩ። ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉም የስልክ ቁጥራችሁን በኢሜይል አሳውቁን። ተሳተፉ፣ ጥያቄዎቻችሁን ላኩ። አሁንም ደግሞ አብራችሁን ቆዩ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ36 ያመለክታል። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን አሁን ቀጣዩ ዲሞክራሲ በተግባር ፕሬዚደንት ዶናልድ ትራምፕ የመጀመሪያዎቹን አንድ መቶ የሥራ ቀናት ባሳለፍ ነው ቅዳሜ ያጠናቀዋል። ከፍራንክሊን ሮዘቨልት ጀምሮ አዲስ ሲሰራበት በቆየው በዚህ የ100 ቀናት የሥራ ግምገማ መሰረት ለፕሬዝደንት ትራምፕ የተሰጡ አስተያየቶች ቅይጥ ናቸው። እንደ አውሮፓውያን አቆጣጠር ከ1933 ጀምሮ በቆየው በዚህ ልማድ መሰረት አንዳንድ የቀደሙ ፕሬዚደንቶች ከሚስተር ትራምፕ ይበልጥ የተሳካ ጅምር ገጥሟቸዋል። ያልሆነላቸውም አሉ። ለማንኛውም ግን ቀድመው የተገኙ ድሎችም ስኬቶችም ሆኑ ውድቀቶች ምንጊዜም ቢሆን የአዲሱን ፕሬዝደንት የመጨረሻ ውጤት በትክክል አያመለክቱም። ጂም መሎን ነው የዘገበው። ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ይዞታል። ፕሬዝደንት ዶናልድ ትራምፕ ስራ የጀመሩበትን አንድ መቶኛ ቀን በዘመቻ መልክ ያከበሩት ሃሪስበርግ፣ ፔንሲልቬንያ ነበር። በዕለቱ በጥሩም ሆነ መጥፎ በሚባሉ ጊዜያት ያልተለዩቸው ደጋፊዎቻቸው በስብሰባው ላይ በብዛት ተገኝተዋል። ትራምፕ በዚያን ወቅት ባደረጉት ንግግርም እንዲህ ብለዋል። ሊታመን የማይችለውን አብረን የተጓዝነውን ጎዳና መለስ ብለን ስናይ፣ ለሚጠብቁን ብዙ ትግሎች ስንዘጋጅ፣ በደረስንበት ደረጃ ሁሉ እናሸንፋለን። እሺ እናሸንፋለን ሚስተር ትራምፕ ባለፉት አንድ መቶ ቀናት ዋና የሚባሉትን ደጋፊዎቻቸውን ያስደሰቱ በርካታ ፕሬዚደንታዊ ትዕዛዞች ላይ ፈርመዋል። ነገር ግን አንዳንድ የጤና ጥበቃ ማሻሻያ ሕጎችን የመሳሰሉ እጅግ ጠቃሚ አጀንዳዎች በኮንግሬሱ ማሳለፍ አልቻሉም። ሪፐብሊካኖች አሁንም ቢሆን በአብዛኛው ይደግፏቸዋል። በሴኔቱ የብዙሃኑ መሪ ሚች ማካነል አንዱ ናቸው። በሶሪያ ላይ የተካሄደውን የአየር ድብደባ እደግፌዋለሁ። በአፍጋኒስታንም የምድር ውስጥ ለውስጥ መተላለፊያ መንገዶች የሚያወድመው ቦምብ መጣል አስደስቶኛል። ይበልጥ አሳማኝ የሆኑ የውጭ ፖሊሲዎችም ያረኩኛል። በተደጋጋሚ እንደ ተናገርኩት ግን በፕሬዚዳንቱ የትዊተር አጠቃቀም ባህሪ ብዙም ደስተኛ አይደለሁም። ለዲሞክራቶቹ ግን ትራምፕ የተቃውሞ ምንጭ ሆነው ነው የሚታዩት። በሴኔቱ የዲሞክራቶቹ መሪ ቻክ ሹመር ሁኔታው ሊቀጥል ይችላል ባይ ናቸው። እኔ ያልኩት ካልሆነ አለቀ አይሆንም የሚለው የፕሬዝዳንቱ አቀራረብ በጤና አጠባበቅ ፖሊሲና በመጀመሪያዎቹ መቶ የሥራ ቀናት አፈጻጸማቸው ብዙም ማሳየት ላለመቻላቸው ዋናው ምክንያት ነው። ከሰባ ዓመታት በፊት የዩናይትድ ስቴትስ ፕሬዚደንት የነበሩት ፍራንክሊን ሮዝቨልት ለዘመናት ሲታወሱ የሚኖሩበት አባባል አላቸው። መፍራት ያለብን አንድ ብቸኛ ነገር ራሱን ፍርሃትን መፍራትን ብቻ ነው። የአንድ መቶ ቀናቱ የሥራ አፈጻጸም ግምገማ መለኪያ ለመጀመሪያ ጊዜ ያስተዋወቁት ሀገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ በነበረችበት ወቅት እንደ አውሮፓውያን አቆጣጠር በ1933 ዓ ም መሆኑ ነው ሥልጣን የያዙት ፕሬዚደንት ፍራንክሊን ሮዝቨልት ናቸው። ከዚያ ወዲህ ሪፐብሊካኖቹ ሮናልድ ሬገን እንዲሁም ጆርጅ ደብሊው ቡሽ፣ ዲሞክራቶቹ ጆን ኬነዲና ቢል ክሊንተን ሥራ እንደ ጀመሩ እንቅፋቶች ቢገጥሟቸውም ሲያበቁ ከፍተኛ ውጤት ለማስመዝገብ ችለዋል። ትራምፕም ምናልባት አንዳንድ ድሎች ከአሁኑ ማግኘት ያስፈልጋቸው ይሆናል ምክንያቱም በሕዝብ አስተያየት መለኪያዎች መሠረት የእርሳቸው በታሪክ ታይቶ የማይታወቅ ዝቅተኛውን አሃዝ በማስመዝገባቸው ነው ይላሉ የፖለቲካ ተንታኙ ዊልያም ጋልስተን። ስኬት ስኬትን፣ ውድቀትም ውድቀትን ያመርታሉ። ምክንያቱም አንዴ ደካማ መሆንህን ካሳየ፣ ጠላቶችህ ይበልጥ ሊጋፈጡ ፍላጎት ሊያሳዩ ይችል ይሆናል። ወዳጆች ደግሞ ከአንተ ጋር ለመቆም የሚኖራቸው እምነት አነስተኛ ሊሆን። ፕሬዝደንት ትራምፕ የፖለቲካ መሰረታቸው ድጋፍ የተጠበቀ ሆኖ እንዲቆይ ጠንክረው ሰርተዋል ሲሉ ተንታኟ ሳራ ቤንደር ያስረዳሉ። እንደ እውነቱ መሀል ላይ አንድም ነገር የለምና ብቸኛ መሆኑ ይታያል። እንደሚመስለኝ ወደ እርሳቸው የፖለቲካ መሰረት ሲመለሱ ይበልጥ ድጋፍ ያገኛሉ። ከታሪክ እንዳየነው ፕሬዚደንቶች አብዛኛውን የፖለቲካ ጉልበት የሚያገኙት በተመረጡና ስራ በጀመሩባቸው የመጀመሪያዎቹ ጥቂት ቀናት ውስጥ ነው። የታሪክ ምሁሩ ሪቻርድ ኖርተን ስሚዝ ናቸው ይህን የሚሉት። ዘመናዊው ፕሬዚዳንትነት ሊጋፈጠው የሚገባ ትልቁና ብቸኛው አደጋ ከመጠን በላይ አብዝቶ የመታየት ፍላጎት የሚያስከትለውን ስጋት ነው። እንደ ሩዘቬልት ኬነዲና ሬገን ያሉ የተሳካላቸው ፕሬዝደንቶች ለሕዝብ የሚያቀርቡትን ተማጽኖ ማስፋት የቻሉት ቆይተው ነው። ምናልባትም ዶናልድ ትራምፕን የሚጠብቃቸው ትልቁ ፈተናም ይኸው ሳይሆን የሚቀር አይመስልም። ሰለሞን ክፍሌን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ የሳምንታዊ ቅንብር ነው የምንሻገረው። ሴቶችና ቤተሰብ ቆንጅት ባለቤት ሲገኝ ላለሁ እንዲህ ሲቀናኝ አጠገቤ ሲኖር። አዘጋጁ ያንቺ ዝግጅት ነው። ሳምንታዊ ዝግጅቶች፣ ሴቶችና ቤተሰብ ለዛሬ ምን ይዞልን ይሆናል? ለዛሬ ካለፈው ሳምንት የቀጠለ ውይይት ነው የያዝኩት። እዚህ ዩናይትድ ስቴትስ ዋሽንግተን አካባቢ የሚገኙ ከአፍሪካ የመጡ ማህበረሰቦች ውስጥ በሴቶች ላይ በቤተሰቦች ላይ በልጆች ላይ የሚደርሱ ጥቃቶችን አስመልክቶ ስለ ሀገሪቱ ሕግ ስለ ባህሉ ለማስተማር ብሎም ለሰለባዎች የሚያስፈልገውን እገዛ ለመስጠት ከጥቂት ዓመታት በፊት የተቋቋመ ዘ ፐርሰን ሴንተር የተባለ ድርጅት አለ። ባለፈው ሳምንት ከድርጅቱ መስራች ከወይዘሮ አሜሊያ ሚሳይሊዲስ ጋር ያደረኩት ውይይት ሁለተኛ ክፍል ነው የሚቀርበው። ምን ያህል ኢትዮጵያውያን የማህበረሰባችን አባላት የእናንተን ድርጅት መኖር ያውቃሉ? ምን እገዛ ነው የሚያገኙት? ወደ እናንተ የሚቀርቡትስ ምን ያህል ናቸው? የሚለው ጋር ነበረ ባለፈው የቆመው። ከዚያው ይቀጥላሉ። ወይዘሮ ሜሊያ በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል እና ሁሉም ግን ተነስተው ፍርድ ቤት አይሄዱም፣ ወይ ፖሊስ ጋር አይሄዱም፣ ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን ከዛ በኋላ። የኛም ህዝብ እንደዚሁ ነው። አንደኛ ችግር አለኝ ብሎ ወጥቶ ብቻውን የሚናገር ሴት የለም። ቢናገርም ይፈራል። ምክንያቱም ብዙዎቹ ባሎቻቸው ስለሆኑ የሚያመጧቸው እዚህ ሀገር ከባላቸው ከተለዩ ምንም ወዳጅም ጓደኛም ዘመድም አይኖራቸውም። ወደ ቤተክርስቲያን ሄደው እርዳታ ይጠይቃሉ። ቤተክርስቲያን ታረቁ ነው እንጂ ተለያዩ ውጪ ብሎ የሚመክር ቤተክርስቲያን የለም። እና፣ ሰው ጉዳቱን በውስጡ አምቆ በየቤቱ ይኖራል። ብዙ ሴት የአይምሮ ሕመም ያጋጥመዋል። በዚህ የተነሳ የሰውነት ሕመም እዚህ ጋ ያመኛል፣ ዘጋ ያመኛል ይላል። ግን ዋናው ችግሩ ይሄ ቤተሰብ ውስጥ ሰላም አለመኖሩ ነው። ይሄ ፐርሰን ሰንተር የተቋቋመበት አንደኛው ምክንያት የፍርድ ቤት ሰዎች እየደወሉ ይጠይቁኝና ነው። ብየት ነው ያሉት። ኢትዮጵያኖቹም አንዴ ፖሊስ ጠሩና ተመልሰው አይመጡም። ፍርድ ቤት ጉዳይ ጀምሩና ተመልሶ አይመጡም። ከዛ ደግሞ አስታራቂ የሚሏቸው ሰዎች አሉ የሚመጡ። እነማን ናቸው? እነ ለምንድን ነው እርዳታ የማይቀበሉት? ከኛ በጠቅላላ የአፍሪካን ኢሚግራንቱ ኮሚኒቲ የሚል ጥያቄ ደጋግመው ስለመጣብኝ ነው። እና በጣም ጥሩ ጥያቄ ነው። ብዙ ችግር ያላቸው አሉ፣ ግን ብዙዎች ደግሞ አሉ። አንድ ቀን ይመጡና ሁለተኛ እንሰማም። ብዙ ሴቶች አሉ እንደሱ እንዲሆኝ እንዲሆኝ እንዲሆኝ ይላሉ። ወደዚህ እናርግልሽ፣ ይሄንን ብለን እንናገራለን። ከዛ በኋላ ተመልሶ አይመጡም። የፍርሃት ነው። ዛቻን ለፍርሃት አለ፣ ባህል አለ፣ ቤተሰብ የሚመክራት ወይ ቤተሰብን ባይኖራት ጓደኛም ቢሆን ልጆች አይነት አደርሳለሁ ብላ ትፈራለች። አንዲት ሴት ኢትዮጵያዊት ናት። እጇን ምግብ እየሰራች እያለ እጇን ይዞ እሳቱ ላይ አቃጠላት ባሏ። እና ተጠራ ሁኔ መጥቼ እንዳናገሩ ይሄንን ነግራቸው ነበር ለሰዎቹ። ከዛ ሁላችንም ተሰብስመንሽ እንዴት ነበር የሆነው ብለን ስንጠይቀት ምንም አልሆንም፣ ራሴ ነኝ ያቃጠልኩት ራሴ። ከዛ ሰዎቹ ክፍሉን ለቀው ሲወጡ ግን ለእኔ እንዴ እውነት ነው ብላቸው እኮ አሁን ልጆቼን ይወስዱብኛል ወይ ባይወስዱብኝ ልጆቼን እሱን ከቤት ይውጣ ይባላል እና በምን እኔ ቋንቋ እውነት ነው ቋንቋ አታቅም ስራ ስር ምን አረጋቸዋለሁ? ሁለት ልጆች ይ ምን ሆናለሁ? አልፈልግም። ስለዚህ ነገር ሁለተኛ ሰው ፊት እንድንነጋገራለችን እና እውነትም እዛው ቤት ናት ያለችው። አሁንም በሴቶቹ ላይ ያለው ችግር አንድም ባህሉ ህብረተሰባችን ሴት እንዴት ትዳሯን ባሏን አውጥታ ታጋልጣለች የሚለው በኢኮኖሚ ደግሞ ምንም አቅም ስለሌላት የተለያየን እንደሆነ እንዴት ነው መሆነው? የሚለው ድርብርብ ችግር ነው። ይሄንን እንዴት ነው ሴቶች ሊወጡት የሚችሉት? ታዲያ ወይዘሮ የሚለው ያው ሴቷ ራሷ ደፍራ፣ አንዲት ሴት ደፍራ ይሄ ነገር ለእኔ ለህይወቴ ያሰጋኛል፣ ለልጆች ሰላም አይደለም ብላ ራሷ ደፍራ መውጣት አለባት። እኛ ብዙ ሴት ብዙ ነገር መምከር እንችላለን፣ ግን ውሳኔ ልንወስንላት አንችልም። ያንን ውሳኔ መወሰን ጋር ለመድረስ ራሷ ውስጧ መበረታት አለባት። የሚያበረታታት ሰው ያስፈልጋት ይሆናል። በአካባቢዋ ማንም ሰው ሳይቆጣት ሳይጮህበት፣ ይሄን አድርጊ ሳይላት ወደምትሄድበት አቅጣጫ መርዳት መንገዷን መርዳት እና እዛ ጋ መንገዱን ከጀመራች በኋላ እኛ አብረናት እንሄዳለን፣ የምትጓዘውን መንገድ አብረናት እንጓዛለን። ግን ራሷ ሴትየዋ መምጣት አለበት። እዚህ ጋ ወይዘሮ አሜሊያ ከዚህ በፊትም ስንሰማ የቆየ ነው ነገር ሴቶች ሲደራጁ እንዴ ወንዶች ላይ ልትነሱ ነው ወይ የሚል እንደ ቀልድም እየተደረገ እንደዛ አይነት ስሜት ይንጸባረቃል። አሁን እናንተ እንደዚህ በምታማክሩበት ጊዜ ቤተሰብን ለማለያየት የተነሱ ሌሏችሁ ለሚችሉት ምንድን ነው? እርስዎ መልሶ በቀልድ ያረዳ ጓደኛ በምራ አይረዳም ይባላል። እንደ ቀልድ ብሎ እንደሱ ለሚናገር ሰው የእውነት መግለጫ ነው የምንሰጠው። እኛ ስለ መለያየት ሳይሆን ስለ ቤተሰብ ሰላም፣ ስለ ሰዎች በሰላም መኖር፣ ስለ ሰዎች የመንፈስ ጤንነት የአእምሮ ጤንነት፣ ስለ ሰዎች ሰብአዊ መብት የሴት መብት ማለት የሰው መብት ማለት ነው። የልጆች መብት ማለት የሰው መብት ማለት ነው እና ስለ ሰዎች መብት፣ ስለ ሰዎች ሰላም፣ ስለ ሰዎች ክብር ነው እና ስለ ቤተሰብ ክብር ነው እንጂ ስለ ፍች አይደለም። አደለም እናውራ። ማንንም ሰው ተፈቱ ብለን መክረን አናቅም። ግን አንድ ሰው መፈታት ፈልጋለሁ ምክንያቱም እዚህ ውስጥ መኖር አልችልም ቢል አሁን ረዳዋለን። እኛ ሰው ቤተሰብ ለማፍረስ ወይ ባህል ለማጥፋት አይደለም የተነሳ ነው። ባህላችንን ለማስከበር ሰላማዊ ነገር ለመፍጠር፣ በየቤት ውስጥም ሰላማዊ ህይወት ለመፍጠር ነው የተነሳ ነው። እንግዲህ በሴቶች ላይ የሚፈጸም ጥቃት አንድ ሰው ከእንቅልፉ ተነስቶ ሚስቴን ዛሬ መደብደብ አለብኝ አይልም። ስቀስ እያለ ነው አቢዩዝ ወይም ደግሞ በደል መጫን የሚመጣው ስቀስ እያለ ያንን ዝም ስትል የሚቀጥለው ደረጃ ላይ ሲደረስ፣ ለማንም እንደማትነግር ሲያውቅ፣ ሲያስፈራራት፣ የነገርሽ እንደሆን በኢኮኖሚው ሲጨቁናት፣ ገንዘብ የት እንዳለ እንዳታቅ ሲያደርጋት እና የግዴታ እዛ ጋር ሲደረስ ሳይሆን የምትመታበት እገልሻለሁ የሚለው ዛቻ ጋር ሲደረስ ሳይሆን ሲጀምር ልጆችን አብሮ ለማሳደግ ትዳርን ለማቆየት ይህንን ባህሪ ከየት ጋር እንዳመጣው በምን ምክንያት እንደተፈጠረን፣ ንዴቱ ከምን እንደሚመነጭ? እዛ ላይ ምን አይነት እርዳታ ነው የምታገኘው? እንግዲኛ ከምንሰራቸው ነገሮች አንዱ ፓረንቲንግ ኤጁኬሽን የሚባል ነገር አለ። በየሳምንቱ ልጅን ስለማሳደግ ትምህርት በወር ሁለት ጊዜ እየሄድን የምናስተምርበት ቦታ አለ፣ ኢትዮጵያን ተማሪዎች ያሉበት ቦታ እና እዛ ውስጥ ከምንናገራቸው ነገሮች አንድ ሁለቱ ምንድን ነው ይሄን ነገር ማስተዋል እንድትችል አንዲት ሴት መጀመሪያ ቀን ከጮኸበት፣ መጀመሪያ ገንዘብ ሲከለክላት፣ ይሄንን ሲላት ይሄ ነገር ትክክል አይደለም ብላ ማስተዋል ምትችል ካስተዋለች በኋላ ከቤተሰብ ውስጥ እንዴት አድርጋ ንግግር መፍጠር እንደምትችል የማይሰማት ከሆነ ደግሞ እሱን አብራ ወደኛ ጋ ማምጣት የምትችልበትን መንገድ እንናገራለን። ችግሩ የኛ ሰው በካንስሊንግ አያምንም እና ሌላው ምንመራቸው በየቤተ ክርስቲያናቱ ወይ በየመስጊዱ ምናምን ያሉ አማካሪዎች ጋር እንዲሄዱ እኛን ካላመኑን እኛ ጋር መምጣት ከፈሩ እነሱ ጋር ሄደው ማግኘት የሚችሉትን እርዳታ እንዲያገኙ መምራት ይህንን ነው የምናደርገው። በጣም አድርጌ አመሰግናለሁ ወይዘሮ አሜላ አመሰግናለሁ። እኔም በጣም ወንዝረው ቆንጅት አንቺንና እንግዳሽንን የማመሰግናለሁ። እንዴት ግሩም ጥያቄ ነው። በመጨረሻ በተለይ ያነሳሽላቸው ለካ ሰው ወንዶችን ተቆጣሁ ተቆጣሽ ሰው እንዲሁ ተነስቶ ከእንቅልፉ ባለቤት የለ ደብድብ አይልም። በጣም በጣም ጥሩ ጥያቄ ነው። ትዳሩንም አፍረስም መቼም ብዙ አይፈልግም ሁሉም ማለትም ይቻላል። መስትር ትዳር ይፍረስ ብሎ ፕላን የሚያደርግ የሚኖር አይመስለኝም። ግን የምክር አገልግሎት ልምድ የለንም የሚለው ነው። ቁልፉ ወደ እሱ እንዲወስድ ያደረገው ጥያቄ ሽ የችግሩን እንብርት ዋናውን ነገር ነክተዋል። አድማጮችን ያነጋግር ይመስለኛል። ዋናው በፕሮግራም የምናነሳቸው ሀሳቦች በቤት ውስጥ በጓደኞች መካከል እንዲነጋገሩባቸው የተሻለ ጠቀሜታ እንዲኖረው ነው። ና አመሰግናለሁ። ይህም ማዕከል ስለሚሰጠው አገልግሎት ተጨማሪ መረጃ ለሚፈልጉ በድረገጻችን ላይ አድራሻቸውን እናቀርብላቸዋለን። ግሩም። አሁን የፕሮግራም ማሳሰቢያ ለጥያቄው ጥያቄው መልስ መሠረቱን ቶሮንቶ ካናዳ ያደረገው ኮሚኒቲ ብሪጅ ወይም የማኅበረሰብ ድልድይ የተባለ ስብስብ ባለፈው ሚያዝያ 14 አንድ የህዝብ መነጋገሪያ መድረክ አስተናግዶ ነበር። የመድረኩ ዓላማም ባለፉት አመታት በርካታ ዓመታት ውስጥ በፖለቲካ ሳቢያ በህዝቦች መካከል የተፈጠረውን ያለመግባባትና ጥርጣሬ ለማጥፋት እንዲሁም ልዩነትን ለማጥበብ ነው ይላሉ የማህበረሰብ ድልድይ መስራቾች። በሚያዝያ 14ቱ ውይይት ታዲያ የማህበረሰቡን አመለካከት ይወክላሉ ያሏቸውን ሁለት ምሁራን አወያይቷል። በፊታችን አርብ ሚያዝያ 27 ከስብስቡ መስራች አባላት አንዱን እንዲሁም በመድረኩ ላይ የተገኙትን ሁለት ምሁራን ለጥያቄው መልስ ዝግጅት ጋብዘናል። ለኢትዮጵያውያን ክፍፍል ምክንያት እንደሆኑ በሚገመቱ ሀሳቦች ዙሪያ ጥያቄዎች ካላችሁ እንድትልኩልን እንጋብዛለን። ጥያቄዎቻችሁን እስከ ሐሙስ ሚያዝያ 27 አርብንም የያዘ ሀያ ሰባት አልኩት ሐሙስንም የያዘ ሀያ ሰባት አልኩት። ነገር ግን ሀያ ስምንት የኋለኛው ሀያ ሰባት ይሄን ሐሙስን የያዙልን ጥያቄዎቻችሁን እስከ ሐሙስ ምሽት ድረስ በ202 205 9942 የውስጥ መስመር አኑሩልን። ኢሜይል ነው ምልከው አልደውልም ካላችሁ ሆን አት ቪኦኤ ኒውስ ዳት ካም ላይ ላኩልን። በቀጥታ ማቅረብ የምትፈልጉም የስልክ ቁጥራችሁን በኢሜል አሳውቁን፣ እኛን ደውልላችኋለን። አሁን ተሳተፉ። ጥያቄዎቻችሁን ላኩ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ያለ ነጻ ፕሬስ፣ ከወገናዊነት የጸዳ ፕሬስ ሳይኖር ነጻና ዴሞክራሲያዊ ኅብረተሰብ ከቶ ሊኖር አይችልም። የዛሬው ርዕሰ አንቀጽ መነሻ ሐሳብ ነው። ነባሮቹ የህትመትና የብሮድካስት ወይም የአየር ስርጭት መገናኛ ብዙሃንም የሆኑ ብሎጎችና ዌብሳይቶችን ጨምሮ የዘመን አመጣሾቹ ዲጂታል መድረኮች ነፃነት ዜጎች በጉዳዮች ላይ መረጃ እንዲያገኙ ከማስቻሉ ጎን ሰብዓዊ ግንኙነቱም እንዲሰፋ ያደርጋል ይላል ርዕሰ አንቀጹ። ያልተገደበ ፕሬስ ሙስናን ያጋልጣል፣ አስፈላጊ በሆኑ ጉዳዮች ላይ በጎና አሉታዊ ገጽታዎችን ይዘግባል፣ ሕግጋትና ፖሊሲዎችን ያብራራል፣ የሐሳቦችን መለዋወጥና ህዝባዊ ውይይቶችን ያቀላጥፋል። ርዕሰ አንቀጹ ይቀጥላል። ይህ ጠቃሚ የሚሆነው ነፃ የሆነ ህብረተሰብ መኖር መንግሥት ከመራጮች ሕጋዊነትን ወይም ተቀባይነትን እንዲያገኝ የሚያስችል በመሆኑ ነው። በተጨማሪም መረጃን የታጠቀ መራጭ በቀላሉ አይነዳም። ድምፁን ሲሰጥም መንግሥቱን በተጠያቂነት የመያዙ ነገር ከፍ ያለ ነው። በግልጽ እንደሚታየው አለ ይህ የዛሬ ርዕሰ አንቀጽ የፕሬስ ነጻነትን መጠበቅ መረጃን የመፈለግ የማግኘትና የማስተላለፍ ነጻነትን ጨምሮ ሐሳብን የመግለጽ ነጻነትን ያጠናክራል። ሰዎች ውሳኔ ሲሰጡ ውሳኔያቸው በመረጃ ላይ የተመሠረተ እንዲሆን ያደርጋል። በዓለም ዙሪያ ያሉ አምባገነኖችና ሳንሱር አድራጊዎች ይህንን ስለሚያውቁ ነው መገናኛ ብዙሃኑን እንዲሁም አድራጎቶቻቸውን ለማጋለጥ መረጃዎችን የሚቆፍሩ ጋዜጠኞችን በጠበቀ ልጓም ለመቀፍደድ የሚፍጨረጨሩት ሲል ይቀጥላል። ሚያዝያ 25 የዓለም የፕሬስ ነጻነት ቀን ነው ሲል ዕለቱን የሚያስታውሰው ርዕሰ አንቀጽ እንዲህ ይላል ይህ ዕለት እንዲከበር በተባበሩት መንግሥታት የትምህርት፣ የሳይንስና የባህል ድርጅት ወይም ዩኔስኮ የተወሰነው የፕሬስ ነጻነትን አስፈላጊነት ለማጉላት በዓለም ዙሪያ በበርካታ ሀገሮች ውስጥ የሕትመት ወይም የስርጭት ውጤቶች ቅድመ ምርመራ እንደሚደረግባቸው፣ ቅጣት እንደሚጣልባቸው፣ እንዲቋረጡና እንዲዘጉም እንደሚደረግ፣ ጋዜጠኞች አዘጋጆችና አሳታሚዎች እንደሚዋከቡ፣ ጥቃት እንደሚፈጸምባቸው፣ እንደሚታሰሩና እንደሚገደሉም ለማሳሰብ ነው። የሳንሱርና የመዘጋት አደጋ ለተደቀነባቸው መገናኛ ብዙሃን ድጋፍ የምንሰጥበት የሙያቸውን ኃላፊነት እየተወጡ ሳሉ ሕይወታቸውን ያጡ ጋዜጠኞችን በክብር የምንዘክርበት ዕለት ነው። የትም ይኑሩ የት፣ መንግሥታት ሁሉ የፕሬስ ነጻነትን፣ ሐሳብን የመግለጽ ነጻነትን፣ በዓለም አቀፍ ደረጃ የተደነገጉ ሰብአዊ መብቶችን የማክበር ወይም የመጠበቅ ኃላፊነት እንዳለባቸው ማስገንዘቢያም ነው ይላል፣ ይህ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቀው ርዕሰ አንቀጽ። የዩናይትድ ስቴትስ ሦስተኛው ፕሬዚደንትና እጅግ ተደማጭ ከሆኑ የሀገሪቱ መሥራቾች አንዱ የሆኑት ቶማስ ጀፈርሰን አንድ ጊዜ እንዲህ ሲሉ ጽፈዋል። ጋዜጦች ከሌሉበት መንግሥትና፣ መንግሥት ባይኖርና ጋዜጦች ቢኖሩ አንዱን የመምረጥ ዕጣ ቢወድቅብኝ ሁለተኛውን ለመምረጥ ለቅጽበት እንኳን አላቅማማም። ደግሞም ጀፈርሰን ጽሑፋቸውን እንዲህ ሲሉ ቀጠሉ። የመንግሥታችን መሠረቱ የሕዝባችን ሀሳብ በመሆኑ የመንግሥቱ የመጀመሪያው ዓላማ ያንን መብት መጠበቅ መሆን አለበት። ርዕስ አንቀጹ መልእክቱን ደመደመ። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ዝግጅታችን ከመጠናቀቁ በፊት ማጠቃለያ ዜናዎችን እናሰማ። የፍልስጤም ፕሬዝደንት ማህሙድ አባስና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ለመጀመሪያ ጊዜ በዋይት ሀውስ ተገናኝተው ተወያይተዋል። ቀደም ሲል በተሰጡ አስተያየቶች ከሁለቱ መሪዎች ንግግር የሚጠበቅ ከፍተኛ ዲፕሎማሲያዊ እርምጃ እንደማይኖር ነበር የተገለጸው። በእስራኤል ና ፍልስጤማውያን መካከል ሰላም የማይሰፍንበት አንዳችም ምክንያት የለም ሲሉ ሚስተር ትራምፕ ባለፈው ሳምንት መናገራቸው ይታወሳል። አባስም ለአስርታት የዘለቀው ግጭት በትረምፕ አመራር በታሪካዊ የሰላም ስምምነት ሊቋጭ ይችላል ሲሉ በቅርብ መናገራቸው የሚታወስ ነው። የፍልስጤሙ አስተዳደር መሪ አባስ ከዋሽንግተን ጉብኝታቸው የሚጠብቁት ብዙ ውጤት እንዳልነበረ ሲነገር በሀገራቸው ባለስልጣናት መሰረት ዋና ዓላማቸው ትራምፕ የሰላም ሂደቱን ለማንቀሳቀስ ያላቸውን እቅድ ማዳመጥ ብቻ ነው ተብሎ ነበር። ይሁን እንጂ አባስ ይህንን ጉብኝታቸውን በሀገር ውስጥና በውጪ እየኮሰመነ የመጣውን ተደማጭነታቸውን ለማጎልበት ተስፋ እንደሚያደርጉበት ተንታኞች ተናግረዋል። ሰው ሰራሽ ቸነፈር ሲሉ የገለጹት የየመኑ ረሃብ እጅጉን አስደንግጦኛል አሉ የኖርዌይ የስደተኞች ጉዳይ ምክር ቤት ዋና ስራ አስኪያጅ ያን ኤግላንድ። ከሀገሪቱ ነዋሪዎች ጋር የተወያዩት ኤግላንድ ሰባት ሚሊዮን ወንዶች ሴቶችና ህጻናት ከአሁን ቀደም ታይቶ በማያውቅ ቸነፈር ቀስ በቀስ ሲዋጡ ዓለም ዝም ብሎ ተመልክቷል ብለዋል። የሚራቡት በድርቁ ምክንያት አይደለም። ረሃቡ ከመጀመሪያ እስከ መጨረሻ መከላከል የሚቻል ሰው ሰራሽ መቅሰፍት ነው ብለዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽት ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ኦድሬስ ሪገስ እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩትን ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን። ነገ ሐሙስ ከምሽት ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን ተናደሩ።